በዓለም ባንክ መረጃ መሰረት የኢትዮጵያ ሕዝብ ቁጥር ከ126 ሚሊዮን አልፏል። ከአጠቃላይ ሕዝቧ ከ7 በመቶ በላይ የሚሆነው ደግሞ በወጣትነትና በልጅነት የዕድሜ ክልል የሚገኝ ነው። በአየር ንብረት መዛባት በግጭት በበሽታ ወረርሽኝና በኢኮኖሚ ተግዳሮቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ሰብአዊ ቀውስ እያስተናገዱ ባሉበት ወቅት ታዲያ በጎ ፈቃደኞች በማህበረሰብ ልማት፣ በጤና አጠባበቅና በትምህርት ዙሪያ ወሳኝ ሚና ሊጫወቱ ይችላሉ። ሰላም፣ ጤና ይስጥልኝ፣ እንደምናላችሁ የአሜሪካ ድምፅ አድማጮችና ተከታታዮቻችን ሳምንታዊ የጋቢና መሰናዷችን ጀምሯል። የዛሬ የመወያያ ርዕሳችን ወጣትነትና በጎ ፈቃደኝነት ነው። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የማመሸው Mennyiség, hogy megyenek. ኢትዮጵያ ውስጥ ስላለው የበጎ ፈቃድ ባህል በጥልቀት ከመመለከታችን በፊት አስቀድመን ወጣቶች ስለ በጎ ፈቃደኝነት ምን ያክል ግንዛቤ ያላቸው፣ የበጎ ፈቃድ ተሳትፏቸውስ ምን ይመስላል ስንል የተወሰኑ የአዲስ አበባ ወጣቶችን አነጋግረናል። ያሉንን ሰምተን እንመለስ። በሚመጣ ሰዓት ላይ ቀድመን ብሩን እናወጣለን። ያሉትን ማልባሳትም እንሰበስባለን። እንሰበስብን ከሰበሰብን በኋላ በሚያስፈልጋቸው ሰዓት ላይ ወይም ደግሞ ፕሮግራም አለን በየሁለት ወሩ እንገናኛለን። እዛ ላይ መዋጮ እያዋጣን መዋጮ የምናዋጣ እና በሚጠራቀምበት ሰዓት ላይ ወይንም መሄድ በምንፈልግበት ሰዓት ላይ ያለን የገንዘብ መጠን አይተን ይዛኔ ወስደን ያው እርዳታ እናደርጋለን። የበጎ ፈቃድ አገልግሎት እስካሁን ሰጥቼ አላውቅም። ወጣት ከመሆን የተነሳ እስካሁን ሰጥቼ አላውቅም እና ተወልጄ ያደኩት እና የተማርኩት ገጠር ውስጥ ነው እና እዛ ላይ እንደዚህ አይነት ሀሳብ መጥቶም አያውቅም። ትምህርት ቤት ላይም እንደዚህ አይነት ነገር አካሄዶም አያውቁም። እና ከዛ ያው በፊት በክፍለ ሀገር አካባቢ በነበርኩባቸው ሰዓቶች ብዙ የበጎ አድራጎት ስራዎችን ሰርቻለሁ፣ አገልግያለሁ። ከአንዱ ስጀምር ያው ትምህርት ቤቶች ላይ በክበቦች ላይ እና ያው ተማሪዎችን በሚመጡበት ጊዜ ወደ ትምህርት ቤቱ በሚገቡበት ጊዜ የአስፋልት አቋርጣኝ ስለሆነ ወደ ትምህርት ቤት የምንገባው እሱ ላይ አደጋ እንዳይፈጠር ተማሪ ብዛት ስላለው የትራፊክ አደጋን በመቆጣጠር ተማሪዎች በሰላም እንዲገቡና እንዲወጡ የማድረግ ስራ እንሰራለን። እኔ በቃ የህሊና አርካት አግኝቻለሁ። ደስተኛ ነው ሶል ስታደርግለት ስታይ፣ ያ ሰው ሲደሰስ ስታይ፣ አንቺ ከእሱ የበለጠ በጣም ነው ደስተኛ የምትሆን ማለት ፊቱ ላይ የምትመለከችው ነገር አልገባል። ለመቀበል ይልቅ ያው መስጠት የበለጠ ያርካል እና እሱን አግኝቻለሁ እና በዛ ደስተኛ ነኝ። በተቻለኝ እንትን እንደምገባ ተስፋ ነኝ፣ ግን አጋጣሚው አጋጥሞኝ አያውቅም። እንደዚህ አይነት ማህበር ውስጥ ላይ ብቀላቀል የቻልኩትን ያክል ብረዳ ደስ ይለኛል። ያው ያገኘው ጥቅም መጀመሪያ ላይ ብዙ ድካሞች አሉ። በእርግጥ ድካሞች ቢኖሩት የሆነ ውስጥ ሽ የሚያገኘው እርካታ በጣም አለ። ከገንዘብ በላይ እ የጓደኝነት ፍቅር አብሮ የሚተሳሰብ ለቀጣይ የሆነ ፍቅር የማስተራረፍ ነገር አግኝተናል። እና እኔ በጣም ጥቅም አገኘበት ምለው ሰዎችን ታሱ በጣም የማስደሰት ትምህርት ወስጄበታል። በበጎ ፈቃደኝነት ሀሳባቸውን ያጋሩንን የአዲስ አበባ ነዋሪዎች እናመሰግናለን። በተከታይ ደግሞ በአንድ ላይ ተደራጅተው በበጎ ፈቃደኝነት የተለያዩ ማህበራዊ ጉዳዮች ላይ የሚሳተፉ ወጣቶችን እናስተዋውቃቸዋለን። ሮትራክት እድሜያቸው ከ18 እስከ 30 የሆኑ ወጣቶች ተሰባስበው በበጎ ፈቃደኝነት ማህበረሰቡን የሚያገለግሉበት፣ ከተለያዩ የሙያ ባለቤቶች ጋር ሀሳብ የሚለዋወጡበትና የአመራርና የመልካም እሳቤ ክህሎታቸውን የሚያዳብሩበት ክለብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎት ለመስጠት የሚንቀሳቀሰው ሮታሪ ክለብ ስር የወጣቶች ክንፍ የሆነው ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተብ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ከሁለት ሮትራክት ክለብ አባላት ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ ነው። ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሐረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከሚንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል። ሮትራክት ማለት ጠቅላላ ልጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ አላማ እና ኮሚኒቲያቸውን ሰርቭ መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸው ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል፣ ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው። የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ እያለ ለተቸገሩ የማህበረሰብ አባላት የምግብ እና የቁሳቁስ ድጋፎችን በማሰባሰብ ነው። አስራ ሁለተኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል። አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው። ሌላኛው ደግሞ ራንደም አክቶፍ ካይንድነስ የምንለዋለ እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዘቲቪቲ ማጋባት፣ ስለ ፒስ ማውራት እንደዚህ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚ አይነት ፖስቶችን በማጋራት ፖዘቲቪቲ ኮሚኒቲ ላይ እንዲንጸባረቅ የምናደርግበት እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር የምናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከእነሱ ጋር የምናሳልፍበት ጊዜ አለ። ጥቁር አንበሳ ካንሰሩ ማንጋ ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይ የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል ሳሙናዎች ምናምን እንደዚህ ቀላል አላቂ እቃዎች የምንላቸውን መጀመሪያ ሰብስበን ከኮሚኒቲው ከሰበሰብን በኋላ መልሰን ሪሃብ ቪዚት አድርገን ከእነሱ ጋር የምናሳልፍበት ፕሮጀክቶች አሉ። በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት ስምንት ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች። የሮትራክት ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየዓመቱ ፕሮጀክታችን ሀሽታግ ደቦ ይባላል። ወደ ክፍለ ከተማ ወይም ቀበሌ በመሄድ የድሀ ድሀ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሴስመንት ይሰራል። ሰው ማምን ያስፈልገዋል። እሱን አሴስ በማድረግ አንድ ፋሚሊ ሴሌክት ይደረጋል ማለት ነው። ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያውቃሉ። ቤቶችን ከታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆችም ሆነ ልጆች መጀመሪያ የስራ የመስራት አቅም አላቸው ወይ ነው ክ የምናረገው ስራ መስራት አቅም ካላቸው እነ ስሞል ብዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው። የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የ27 ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር። በሮትራክት ስር ከተቀላቀለች በኋላ ግን ሕይወቷን የቀየረ ልምድ እንዳገኘች ትናገራለች። በጣም በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው ማይ ላይፍ አሁን ሁላችን የምንለው ሁሌም ወር ፕራድ ሮትራክተርስ ነው እና እንኮራበታለን ራሱ ሰዎችን በደንብ ትገናኝበታለሽ ከዛም እንዳልኩሽ ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ አሁን እንደውም ሌላ ሜንሽን ላረግልሽ የምፈልገው ሌላ ፕሮጀክት የሰራሁት ከሮትራክ ለቦፋ ጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ። ለልጆቹ እነኝ ደብተር፣ እርሳስ፣ ላጲስ፣ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብያምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ለዛም ነው በጣም ወደው ሮትራክተር መሆኔ። የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤናና የአካባቢ ጥበቃን ጨምሮ ሰባት ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል። ያላተረፍኩትን ጠይቅ። በጣም ደስ የሚል ሳትስፋክሽን አለው። በቃ በቃላት ማገልጭው በቃ መስጠት ደስ ይላል። ብቻ ኒ ነገር ምን አይነት ደስታ ልበልሽ በ በምንም እንትን ልታኪማቸው ደስታ አንዳንዴ የምንላቸዋለ ጓደኞቼ ስንሰጥ ለራሴ እንደሰጠው ነው የሚቆጥረ ለራሴ ደስታው ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፌ እድለኛም ነኝ እና ሌሎችም ደግሞ አውቀው እንደዚ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል። የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን፣ እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማኅበረሰቡንም ሕይወት መለወጥ ያስችላል ይላሉ። ማኅበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜንበሮች እያፈሩ እያፈሩ ስለሆነ የሚሄዱት በአመት በአመትም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ የሁሉ ወጣት ኃይል አንድ ላይ ተባብሮ ደግሞ እንደዚነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖረው በሀገርም ደረጃ፣ በከተማም ደረጃ በአዲስ አበባ ብቻ ሳይሆን በአጠቃላይ ትውልድና ቤነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት። ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አድርጎ የምልበትን ምክንያት እሱ ነው። እኔ አሁን እንዳልኩሽ ዩኒቨርሲቲ ተማሪ እያለሁኝ በቃ ምንም ኤክስፖዥየሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣወትኝ እና በዛም ምክንያት አሁን የምሰራበት እንዳልኩሽ ኢቨንት እና ማርኬቲንግ ነው። ሶ ኢቨንት ማዘጋጀት የጀመርኩት እዚሁ ሮሻክት ላይ ያለውኝ ነው ወይም ደግሞ ቮለንቲር ስራዎችን ስሰራ ነው። ሶ የተለያዩ ነገሮችን ስናደርግ ከቲም ጋር፣ ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ፣ ኮሚኒኬሽን ታዳበርያለሽ። እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ኬሪ አውት ማድረግ ይቻላል የሚለውን ነገር በጣም ተመራይበታለሁ። ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮትራክት ነው። እንዴት ነው ኮሚኒኬት አድርገን፣ የቲምወርክ ኔጎሽሽን ስራዎች እንዴት ነው ማሳመን የምለውን ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችይው። ብዙ አይነት የሰው ባህሪ ያጋጥምሻል እና በነፃ ደግሞ ካገለገልሽ ተከፍሎት ቢሆን ኖሮ እንዴት ያገለግል አሁን ያገኘሁት ራሱ ስራዬን ስለ ሮትራክት የምታቅነች ማናጀራችን እና ከእሷ ጋር ራሱ ይሄኛው ባክግራውንዱ መኖሩ ለኔ ጠቅሞኛል አሁን ላለሁበት ስራ ማለት ነው። ወጣቶች ያላቸውን ጊዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው የሚሉት ወጣቶች ባገኙት አጋጣሚና ጊዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። አሁን የጋቢና እንግዳ ሰዓት ላይ ደርሰናል። እንደ ራሴ የወጣቶች ማህበር በኢትዮጵያ የበጎ ፈቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። በአሜሪካ ድምፅም ከማህበሩ ፕሬዚዳንት አቶ ብሩክ አስቻለው ጋር በኢትዮጵያ የበጎ ፈቃድ አገልግሎት ባህል ወጣቶች የሚያጋጥሟቸውን ተግዳሮቶችና መንግስት ሊጫወት ስለሚገባው ሚና አነጋግሯቸዋል። ከእንግዳችን ጋር ቆይታ ያደረገው ባልደረባዬ አስማማየ ነው። እንደሚከተለው አዘጋጅቶታል። በጎ ፈቃደኝነት በሀገራችን እንግዲህ ባለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነጻ በፍላጎታቸው ሌሎችን ለመርዳት እና ለመጥቀም የሚሰሩት የማህበራዊ አገልግሎት ነው። በሀገራችንም አሁን አሁን በተለይ በወጣቶች ዘንድ በክረምት በጎ ፍቃድ፣ በበጋ በጎ ፍቃድ የተለያዩ ስራዎችን የሚሰራባቸው ኢኒሽቲቮች እናያለን። ስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደ እንደራሴም እንደ ሌሎችም ዩዝ ሌድ ኢኒሽቲቮች ስለዚህ አሁን ላይ መነቃቃት እና የበለጠ አብሮ መስራት በብዛት እየታየ የመጣበት ሁኔታ አለ። ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፈቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ፣ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ ያገኛችሁት በጎ ፈቃድ አገልግሎትን በኢትዮጵያ? አሁን ላይ ከበፊቱ አንጻር በወጣቶች በኢንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን። እኛም እሱን ነው በስራችን የምናይ። ብዙ በጎ ፈቃደኛ ወጣቶች የሚሰሩበት ወጣቶችም ያልሆኑም ከዛም እድሜ አለፍ ያሉ ሰዎችም በበጎ ፈቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሽቲቦች እኛ ለምናወጣቸውን እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ ተስፋ። ወጣቶችስ በዚህ በበጎ ፍቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል? በእናንተ ወጣቶች ላይ ነው እየሰራችሁ ያላችሁት እና እንዲያው ፍላጎት ምን ያክል ነው? ለዛስ የተመቻቸ ነገር አለ ወይ? ተቋማትስ እነዚህ ወጣቶች በዛ ውስጥ እንዲሳተፉ እያበረታቷቸው ነው? በጣም ፍላጎቱ አለ። የሚገርምህ እኛ ቅድም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፍቃደኝ ኔትወርክ የሚያደርጉበት አንድ ኢኒሽቲቭ በእንደራሴ ስር የጀመርነው ነበር እና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፈቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለውን ፍላጎት ያለው ይህ በጣም በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ከረንትሊ ምክንያቱም ብዙ ስራ ስለሚጠይቅ እሱም አይት ይችለናል እና ለዚህም ደግሞ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰው እንደሚገባ የሚያሳይ ነው። ምን ላይ ነው ወጣቶች በብዛት ኢትዮጵያ ውስጥ የተሳተፉ የሚገኙት? የበጎ ፍቃድ ስራዎቹ ወጣቶች የሚሳተፉባቸው አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዲቨሎፕመንት፣ እንዲሁም ደግሞ ኢዲኬሽን ላይ ፎከስ ያደረጉ ፕሮግራሞች የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት ራሳቸውን የሚያሻሽሉበት፣ ስኪላቸውን ደግሞ ለሌሎች የሚያጋሩበት። የሃያው ተከፋፍሎ ሲታይ በተለያየ ሞያዎች ሊወሰድ ይችላል። ሞያና ሞያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ፣ ከግራፊክስ ዲዛይን፣ ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፈቃደኝነት እንዲሰሩም እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋ ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባባርን ያለንበት ሁኔታ ነው። ቅድም እርስዎ የጠቀሷቸውን እውቀቶችን ለማግኘትና ስልጠናዎችን ወስዶ ለራሳቸው ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በቁ ፍቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀትና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ ፍቃድ ስራዎች ላይ የተሳተፉት? እንደኛ ኤክስፔሪንስ ቅድም እንዳልኩ የበንደራስ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒርሊ አንድ ዓመት እየሆነው ነው። በአለፍ ነው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀብለን በሁለት መንገድ ነው ወጣቶቹ በበጎ ፈቃደኝነት ሰርቭ እንዲያደርጉ የምናደርግ፣ አንደኛ በዛ ሙያ ኤክስፔሪንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትናሮች ጋር አውትሶርስ አድርገን የተወሰነ ጊዜ ሶስት ወሩ የአንድ ወር ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ እውቀቱን ግን ኤክስፔሪየንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ እንደ ራሴ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዲቨሎፕመንት በመጠቀም የአን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉት እና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበትን መንገድ እንዲፈጥሩ ነው የሚያደርገው። ስለዚህ በነዚህ ሁለት መንገዶች ነው እየተጠቀምን ያለ ነው። እስኪ በጎ ፍቃድን በተመለከተ ዓለም አቀፍ ተሞክሮዎችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎች ይኖራችኋል ብዬ አስባለሁኝ እና እሱን እናንሳ። እስኪ ዓለም አቀፍ ተሞክሮዎቹ በዚህ ውስጥ ያተረፉ ሀገራትን አንዳንዱ ደግሞ አብረን በናነሰው ጥሩ ነው ብዬ ማስበው እዚህ፣ አሜሪካን ጨምሮ አንዳንድ ሀገራት በጎ ፍቃድ መስራትን የተለያዩ የቅጥር ሁኔታን ነው ወይም የተለያዩ የመንግስት አገልግሎቶች ለማግኘት እንደ አንድ መስፈርት ይጠቀሙታል። በጎ ፈቃድ ያገለገሉት የተሻለ እንዲያገኙ እንደ ማበረታቸው ይጠቀሙታል። እና እነዚህ ነገሮች በኢትዮጵያ እርስዎ መመልከት ችሏል ወይ እንደዚ አይነት ልማዶች አሉ? ልክ ነው። እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፈቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ አገራት አንዱ አሜሪካ ናት። ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩ። በብዙ ቢሊዮን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢምፑት መግባት የቻለበትን ሁኔታ ማየት እንችላለን። ብዙ ኮሚኒቲዎችን ለመርዳት፣ አገልግሎት ለመስጠት አሜሪካ እንደ ምሳሌ እንደ የቮለንትሪዝም ኤክስፔሪንሱ እጅግ በጣም ከፍተኛ እና ብዙ ኢኒሽቲቮች ከዛም እንደመጡ እናያለን። ከዛም ውጭ ግን ሌሎችም ሀገራት በዓለም አቀፍ ደረጃ ኢንተርስ ሰርቪስ ኦቨርሲ ቪሶ የመሳሰሉ ደግሞ በኢሮፕም በአሜሪካ የሚሰሩ ዓለም አቀፍ የሆኑ የበጎ ፈቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከኛም ከመሰሉ ድርጅቶች ጋር አንድ ላይ በመሆን በዓሉን ለመፍጠር ኢኒሽቲቭን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኘት የምንችለው እና እያገኘን ያለ ነው። እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያ ሊድ ትወስዳለች። ስለዚህ ያ እንዲሆን እኛም እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር አንድ ላይ ለመስራቱን ፍላጎት አለ። ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩ እንሰማለን። ቤቶችን ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶችን ማደስ፣ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ በተለያዩ የትምህርት ሁኔታዎች ላይም ድጋፍ የመስጠት መንገዶች ላይ ወጣቶች ሳተፉ እንመለከታለን እና አሁን ባለው ሁኔታ ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ? በመንግስት በኩል ሲም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብ ያስባሉ? እሱን እና በቀጣይ ምን መደረግ ያለበት የሚለው እንደ መጨረሻ እናንሳ። በጎ ፍቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ። ስለዚህ ስራ ደግሞ የሚሰራው ወይዘር በጎ ፈቃደኝነት ያው ያለ ገንዘብ ወይ ያለምንም ኢንሴንቲቭ ይባል እንጂ ያም በመስራት ፐርሰናሊ በሕሊናም በአእምሮ የምናገኘው ሳትስፋክሽንም ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው። እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቅድም የጠቀስካቸው ኢኒሽቲቮች ላይ ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳትፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት ሞመንት ወይም ደግሞ የአንድ ኢቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺ ማድረግ እንችላለን ብዬ አላስብም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደንደ አራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ከአንድ ላይ በመሆን ይህን የበጎ ፈቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፈቃደኝነትን ስራ እንዲሁም ደግሞ ራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው። ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። ስለዚህ ይሄን ነው ምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፈቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይህንን ስራ መቀላቀል እና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻል እና እየተቻለ መሆኑን እኛም ያየነውንም። ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ የምፈልገው። አመሰግናለሁ። እኛም በጣም እናመሰግናለን። የበጎ ፈቃድን ወጣቶች ተሳትፎ በተመለከተ ላለንሳ ነው ሀሳብ አስተያየቶት እና በዚህ ዙሪያ ላይ ያለትን በመረዳት በተመለከተ ስለ አጋሩ አቶ ብሩክ በአሜሪካ ድምፅ የጋቢና አድማጮቻችንና ተመልካቾች ስም ከልብ አመሰግናለው። መልካም ጊዜ ነው ለውት። አመሰግናለሁ። መልካም ጊዜ እኔም እንግዳችንን አቶ ብሩካስ ቻለው በድጋሚ አመሰግናለሁ። መንግስት በሚተገብራቸው አረንጓዴ አሻራና የቤት እደሳ መርሃ ግብሮች በጎ ፈቃደኞችን በማሳተፍ ከፍተኛ ውጤት አስመዝግቧል። በጎ ፈቃደኝነትን በሀገር ደረጃ ለማበረታታት ግን ምን እየተሰራ ነው የሚለውን ለማወቅ የሴቶችና ማህበራዊ ጉዳይ ሚኒስትርን መሪ ስራ አስፈጻሚ አቶ አብይ ኃይለ መለኮትን አስማማው አየነው አነጋግሯቸዋል። በቅርቡ ይጸድቃል ተብሎ ስለሚጠበቀውና የበጎ ፈቃድ ስራዎችን የሚያበረታታና በተቀናጀ መልኩ ለመስራት የሚያስችል ፖሊሲ የሰጡንን ምላሽ ተከታትለን እንመለስ። አብይ ኃይለመልኮት እባላለሁ። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ብሔራዊ አገልግሎት እና የበጎ ፈቃድ አገልግሎት መሪ ስራ አስፈሳሚ ነኝ። የበጎ ፈቃድ አገልግሎት በመንግስት ኮሚትመንት ወይም መንግስት ትልቅ ኃላፊነት ወስዶ እየሰራው ያለ ጉዳይ ነው። ያ ማለት በፖለቲካ ቁርጠኝነትም ለመምራት በበጎ ፈቃድ ውስጥ ከፍተኛ የመንግስት ኃላፊዎች፣ የመንግስት መዋቅር ትልቅ ሚና እየተጫወተ ነው። ሕብረተሰቡ ባህል እስኪያደረገው ድረስ አንደኛው የመንግስት ስራ ያ ነው። መዋቅር ተዘርግቶለታል፣ እስከታች ድረስ ከላይ እስከታች ባለሙያዎች፣ ኃላፊዎች፣ የሚመሩ አካላት አሉት። በጀት ይመደብለታል። አንደኛው ይሄ የመንግስት ሂደት ይሄ ነው። ሌላው በጎ ፈቃድ ዘላቂ ለማድረግ ወይም ባህል ለማድረግ መንግስት ፖሊሲ እያዘጋጀ ነው። ፖሊሲው በሚኒስቴር መስሪያ ቤታችን ተዘጋጅቶ ለሚመለከቱ አካል ቀርበዋል። ይህም ብዙ ነገሮችን ከዚህ በፊት የነበሩ ጥያቄዎችን ይፈታልናል ብለን አስባለን። ከዛ ውስጥ የሚፈታልን የበጎ ፈቃደኛ፣ በጎ ፈቃደኞች ወይም አገልግሎቱ ዋጋ እንዲያገኝ፣ ያ ማለት እውቅና እና ማበረታቻ ስርዓት እንዲኖረው ያደርጋል የመረጃ አያያዝን ያጎለብታል። የበጎ ፈቃድ ስራዎች ልኬት ወይም እንግሊዘኛ ልትጠቀምና የቮለንቲር ወርክ ሜዥርመንት ወይም ልኬትን ያመጣልናል። በሰዓት ነው የሚለካው አብዛኞቹ ሀገር ምን ያህል ሰዓት እንዲሁም ደግሞ ለጠቅላላ ሀገራዊ ምርት ለጂዲፒ የሚያደርገውን አስተዋጽኦ፣ እሱንም ለመለካት ያስፈልጋል። እንደዚሁ በጎ ፈቃደኛ የመድህን አገልግሎት ወይም የኢንሹራንስ ማግኘት ይኖርባቸዋል ማለት ነው። እነዚህ ሁሉ የሚፈታ ይሆናል። ሌላም በጎ ፈቃድ አገልግሎት በተለያዩ የመንግስት እቅዶችን እንደዚሁ የኤስዲጂ ወይ ዘላቂ ማግቦችንም ሌሎችንም የአፍሪካ ሀያ ስልሳ ሶስት ነው ለማሳካት ትልቅ እገዛ ስላለው አለው ከመንግስት ፖሊሲ ስትራቴጂዎች ጋር ተቀናይቶ የሚሰራበት ሁኔታዎች እያመቻቸ እየሰራ እንዳለ ነው። እሶ በርካታ ስራዎች እየሰራ ፖሊሲው እንግዲህ የሚፈለገውን ደረጃ የሚመለከታቸውን አካላት አወያይተን ተወያይተውበት ዳብሮ ግብአቶች አካቶ ለሚመለከተው አካል ቀርቧል። ምናልባት መንግስት ቅድሚያ ቅድሚያ የሚሰጣቸው የተለያዩ የፖሊሲ ማሻሻዎች ወይም ፖሊሲዎች አሉ። ከሱ ውስጥ አንዱ ነው የሚሆነው በቅርብ ይጸድቃል ብለን እናስባለን። አቶ አብይ ኃይለ መኮትንም እንዲሁ እናመሰግናለን። ለዛሬ በወጣቶችና በጎ ፈቃደኝነት ዙሪያ ያሰናዳው ነው የጋቢና መሰናዷችን ይህን ይመስል ነበር። በሚቀጥለው ሳምንት ወጣቶች አደገኛ የስደት ጎዳናን ለምን ይመርጣሉ? በመንገዳቸው የሚያጋጥሟቸው የከፋ ሕይወትስ ምን ይመስላል? ወደ ሀገራቸው የመመለስ እድሉን ካገኙስ በምን ሁኔታ ላይ ይገኛሉ? የሚሉትን ሀሳቦች እንመለከታለን። በዚህ ርዕሰ ጉዳይ ሆነ በሌሎች የጋቢና መሰናዷችን ላይ አስተያየቶቻችሁን ማካፈል ለምትፈልጉ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም ቀድሞ ትዊተር ተብሎ ይጠራ በነበረው የኤክስ ገጻችን ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየነኝ፣ የምሽቱ ዋና አዘጋጅ ቆንጂት ታዬ ነበረች። ሳምንት እንደገና በድጋሚ እስከምንገናኝ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም፣ መልካም ምሽት።